መዝናኛ ከአስር ዓመታት በኋላ ሰባት ዓመታት የፈጀበትን አልበም ለአድናቂዎቹ ይዞ ቀርቧል። ጎሳዬ ተስፋዬ ሲያመሻመኛል የሙዚቃ አልበሙ በአድናቂዎቹ ዘንድ እንደተወደደ ይነገራል። የዛሬው የእሁድ መዝናኛ እንግዳ አድርገነዋል። ንጃት ኢብራሂም ነኝ። አብራችሁን ቆዩ። በአዲስ አልበም ተገናኝተናል። ከስንት ዓመት በኋላ ምኑ ነው? አዲሱ አልበም እንግዲህ ሲያምሽ ያምኛል ከሳታ ማኝ ብላ አልበሜ በኋላ እንግዲህ የዛሬ አስራ አንደኛ አመቱ ነው። ሶስት አራቱን አመት በተለያዩ ሀገራት ላይ አድናቂዎችን እሷስ ደስት ከአድናቂዎች ጋር ስገናኝ የነበረበት ጊዜ ነው። ስለዚህ ከአስራ አንዱ ሰባቱን እንኳን ትቀንሹ ሰባት አመት ታሽቷል። ከኔ ማ ለመርካት ጋር ተያይዘው ያው የትኛል ጊዜ መቆየቱ ላይ ጠበቅበት ይችል ይሆናል በአንድ በኩል። ዞሮ ዞሮ ግን አድናቂዎች እንደወደዱልኝ ና ያለፊድበቃቀ እንደሆነ ነው አልበምን ላይ አስራ አምስት ዜማዎች ተካተውበታል። ለየት ያለ ነው ብለህ የምትለው የትኛው ዜማህ ነው? እኔ እንግዲህ ለየት ያለ የምለው ሁሉም ለየት ያሉ ናቸው። እንግዲህ ከረጅም ጊዜ በኋላ ድምቃቴ በዜማ ይዘታቸው፣ በግጥም ይዘታቸው አንጋፋ ገጣሚያንን ማሳተፌ ወጣቶቹ እንዳሉ ሆነው ከዚህ በፊት ስራውን ለየት ያደረገ ይመስለኛልና እንግዲህ አስራ አምስቱም በየራሳቸው አንግል ለየት እንዳሉ ነው ይሰማኝ። እስካሁን ላለህበት የሙዚቃ ህይወትህ ውጣ ውረዶቹ ምን ይመስላሉ? ውጣ ውረድ እንግዲህ መቼም ሙዚቃ ከጀመርኩበት ጊዜ ጀምሮ የየራሱ ውጣ ውረድ አለው። ለምሳሌ ስራ ከማውጣቴ በፊት ከዚህ በፊት በክበብ ከመታቀፋችን በፊት ተማሪ በነበርንበት ጊዜ ጀምሮ በተለይ የቤተሰብ እንግዲህ እንድትማሪለት ነው የሚፈልገው። በተለያየ የስራ ዘርፍ ትምህርት ጋር ተያይዞ በዛ ሁኔታ እንድታልፊ ነው የሚፈልገው ቤተሰብ እና ይህንን ስራ ብዙ አያወዱልኝም ነበረ። ከዛ ጫና ጊዜ ጀምሮ እንግዲህ ብዙ ውጣ ውረድ አለው እስከዛሬው ድረስ ባለው ማለት ነው። ጉሳዬ በሙዚቃ ብቻ አይደለም አድናቂዎች ፊትም ስትቀርብ በአለባበስም ራስን ጠብቀ ነው። የመድረክ አለባበስህ አስበህበት ተጨንቀህ የምታደርገው ነው ወይንስ ይዞትር አለባበስ ነው ስትወጣ? አይ ቲንክ ጥሩ ጥያቄ በጠየቅ ሲ የተሰማ ይመስለኛል። እኔ ናይት ክለብ በምሰራበትም ጊዜ ጀምሮ ለራሴ ዲዛይን አድርግ ነበር። እንዲሁም ከራሴ አልፎ የሙያ ጓደኞቼ እኔ ያወጣሁትን ዲዛይን አለባበስ ሄደው ልብስ እንደሚያሰፉ አቃለሁ። እኔ ከልጅነቴም ጀምሮ እንዲህ አርቲስቲክ የሆነው ነገር በዘፈን ብቻ ሳይሆን ከለበስም ጀምሮ ራሴ ዲዛይን እያወጣሁኝ ማሰፋበት ሁኔታ ነበር እና ከበፊትም ጀምሮን ይ አስቤበትም አድርገው ነገር ነው። ከበፊት ጀምሮ የማንን ዘፈኖችን እየሰማህ እያንጎራጎርክ ያደግከው? ከልጅነቴም ጀምሮ ኢምፕሬስ ኢንትረስት መሆነው

ከበጎ አድራጎት ጋር በተያዘ ባለፈው አንድ ነገር ሰምቼ ነበር እና አምባሳደርም እንደሆንክ ነው የሰማሁት። አዎ፣ እንግዲህ የአምባሳደርነቱ ኃላፊነት በአጠቃላይ በኢትዮጵያም ሆነ ከኢትዮጵያ ውጭ የሚገኝ የኢትዮጵያውያን አምባሳደርነት ሹመት ወይ ኃላፊነት ነው ብዬ ነው ማለት በሊቢያ ሕይወታቸውን ያጡ ወንድሞቻችን፣ ለእነሱ መታሰቢያ የሚሆን በቅዱስ ሲኖዶስ መልካም ፍቃድ አማካኝነት የሀያ አንደኛው ክፍለ ዘመን ሰማዕታት ተብለው ተሹመዋል እና እዚህ የአፍሪካ አንድነት ድርጅት ወይም ኤዩ ምጋ ያለው ሚካኤል ቤተ ክርስቲያን ሄዶ ቢመለከቱ ለእነሱ መታሰቢያ የ የሚያስፈልገው የኢትዮጵያዊነት ግዴታውን አይነት ግዴታ እያየሁ በየትኛው በእውቀትም፣ በሞራልም በገንዘብ መርዳት የሚፈልጉ ኢትዮጵያውያን የእጩ ክፍት ስለሆነ ይህንን ይህን ካልናገር አለስ በተረፈ ከዚህ ከበጎ አድራጎት የምትዩ እንግዲህ በርካታ ነገሮች የኢትዮጵያዊያን ግዴታችንን መወጣት ካለብን አኳያ የምናደርገው ነገር እንዳለ ሆኖ ከውድዋ ባለቤቴ ጋር ስለ እናቱ የተባለ የህጻናት መርጃ ድርጅት ጋር በመነጋገር ህጻናቶችን ቢያንስ እንድንጠይቃቸው እንድንጎበኛቸው፣ በጣም የሚያሳዝኑ ናቸው ብታይ በጣም ልብ የሚነካ ነው። እንዲህ አይነት ችግር አሁን ሳይሆን በተለያዩ ቦታዎች እንዲህ አይነት የሚያሳዝና የሚያስከፋ በጣም ልብ የሚሰብር አይነት ነገሮች አሉ። ልባቸው በፈቀደው የኢትዮጵያ ሕዝብ አጠቃላይ ልቡ በፈቀደው ቦታ ላ የኢትዮጵያ ሕዝብ ግዴታውን ቢያደርግ አሻራውን ቢያስቀምጥ በጣም ደስ ይለኛል። በተለያየ ዘመናት የኢትዮጵያውያን ድምፃውያን ሙዚቃን በማስተዋወቅ ሁሉም አሻራ ጥለው አልፈዋል ብለን ማለት እንችላለን እና የኢትዮጵያ ሙዚቃ በማስተዋወቅ ምን ያህል ብርሻ ሰርቻለሁኝ ብለትላለ ይህንን አሻራ አስቀምጦልናል፣ ይህን አድርጎልናል፣ የሚገባውን ያህል አድርጎልናል ወይም ደግሞ ከሚገባው በላይም አብሎ ወይም ደግሞ የሚገባውን ያህል አላደረገም ብሎ ሊመለስ የሚችለው የኢትዮጵያ ይመስለኛል። ይህንን መልስ የሆነ ሰው የኢትዮጵያን ህዝብ ማድናቅ ይችል ብትጠይቁልኝ የተሻለ የሆን ይሆናል። ግን ሁሉም የየራሱን አሻራ አስቀምጧል። እኔ በበኩሌ ከዓድ መርካቴ አኳያ ያን ያህል ትልቅ አስተዋጽኦ አድርጌያለሁ ብዬ አላስብም። ግን እግዚአብሔር እድሜና ጤና ከሰጠኝ ብዙ ስራ መስራት ይጨበጥብኛል ብዬ አስባለሁኝ። ጋሽ ማህሙድ አደራ ሰጥተዋል። መድረክ ላይ እስ ስለሱ ሙዚቃም እስኪ የተወሰነ ነገር ነው ጥሩ አነሳሽ። በነገራችን ላይ ይሄ በጣም አድናቂዎቻችን መሆነ በአጠቃላይ የምጎዛሽ የሚያዳምጡ ኢትዮጵያውያን እንዲገነዘቡት የምፈልገው ነገር ማህሙድ አህመድ ለጎሳዬ ተስፋዬ ይህን አለው እንጂ ስፔሲፊካሪ ለጎሳዬ ተስፋዬ ለአንተ ብቻ ሰጥቻለሁ እያለው አይደለም። ይሄ ነገር በጣም ግምት ውስጥ መግባት አለበት። ቀደምቶቹን ወቅዬ ለእናንተ ለወጣቶቹ ይህንን አድርጋ ያለ የሚል ምልከታ እንደሚሰጠው አይነት ሆነው ይህ እሳሌ ውስጥ እንዲገባ ላይ መፈቅደው እ ስፔሲፊካሊ አቡዱ ብቻውን ለጉንሳይ ለብቻው ይህን ሰጥቻለሁ አይነት ነገር አይደለም። የጥበብ ስጦታ እያወረስ ከንሞላ ሳይቀር ተደበቀ። ጋሽ መሐሙድም ለአንተ ብቻ ሳይሆን ለሁሉም ነው። በእርግጥም ለዛም ነው አንተ ምን ድርሻ አበርክተሃል ብዬ የጠየቅኩ። ድርሻ አበርክቻለሁ ኦፍኮርስ፣ እግዚአብሔር ይመስገን ሳይሆን የኢትዮጵያ ህዝብ ተቀብለውኛል ገና ከልጅነት ጀምሮ። በኋላ ብዙ እንደሚጠበቅልኝ ተስፋ አድርጋለሁ። ከአልበም በኋላ እንዴት ነው ቀጣይ በኮንሰርት ወይንስ በቀጣይ አልበም? እግዚአብሔር እድሜና አሁንም ጤና ከሰጠኝ አስራ አመት የሚያስጠብቅ ነገር የለም ሰባት አመቱን የስራ ጊዜ ሳሳለፍ ለአስራ አምስት ዘፈን ብቻ የተቀመጥኩበት ሁኔታ የለም። በጣም በርካታ ስራዎች አሉ። አስራ አራት ሌላ ዘፈኖች ማስተር ተጠርጎ የተቀመጡ አሉ። እግዚአብሔር ሲፈቅድ ደግሞ በጊዜው ይወጣል። ግን ካሁን በኋላ አስር አመት እቆያለሁ ብዬ አላስብም። ለእኔ ጥያቄዎቼን እንግዲህ ደቂቃውት ስለገደበኝ ይህን ያክል መሄድ አልቻልኩም። ማስተላለፍ የምትፈልገው ነገር ካለ ማመስገን የምፈልገው ጊዜ ያልሰጠኋቸውን ውርዷ ባለቤቴን፣ በዋነኛነት ልጆቼን፣ ጊዜ ስላልሰጧችሁ እንግዲህ ካሁን በኋላ እንደምከሳቸው በጣም ነው እነሱ እነሱ በጣም እጅግ በጣም ደስ ይለኛል። በተረፈ ሀገር ውስጥም ያሉ፣ ከሀገር ውጭ የሚገኙ ኢትዮጵያውያን በአጠቃላይ የተለያዩ ሚዲያዎች አማካኝነት ይህንን ሬኮግኒሽን ይህንን ፍቅር ይህንን ሰላም ይህንን ተስፋ ይህንን የሚያስደስት ነገር ዋህዳየት ጥሩ ኮሜንት የሚሰጡ የሚል በአጠቃላይ ማመስገን እፈልጋለሁኝ በተረፈ ማስተላለፍ የምፈልገው መልክት ምንድነው የራሴ ኪዩን ቻናልም አለኝ ስራውን በአይቲዩንስም ተለቋል በሲዲሜቪን ተለቋል እዛ ላይ እየገቡ ስራውን ፊክ እንዲያደጉ ትፈልጋለሁ ከህገወጥ ነገር ራሳችንን ነጻ እንድናደርግ ሳልመክር አላልፍም ለአድማጮች ጋብዝ ብትባል የትኛውን ታቀነቅነላቸዋለህ በድምጽ ያው ራሱ ርሱም ሲያምሽ ያመኛል ብንለው ጥሩ ነው አምሽ ሲያምሽ ብሎ ካደረ The first time I dom ka yeni de mi yeni mi ከድምፃዊ ጎሳዬ ተስፋዬ ጋር የነበረን ቆይታ ይህን ይመስል ነበር። ነጃት ኢብራሂም ነኝ። ኑሪ ለኔ ከጭንቀት Can see better know I

Yanınmayışa mayal, lebe ne otasam in surt. Yanınmıyorum and that shit